የአሜሪካ ድምጽ ነው። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ የካቲት 23 2014 ዓ.ም ዝግጅታችን ጀመረ። ምዕራባውያንና ኔቶ ምላሽ ይሰጣሉ ብለው አላስቡም። እዚህ ቤታችን ውስጥም በዚህ ምክር ቤት በዚህ አገር ሊከፋፍሉን የሚችሉ መስሏቸው ነበረ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በትላንትናው ምሽት ስቴት ኦፍ ዘ ዩኒየን በመባል የሚታወቀውን ብሔራዊ ንግግራቸውን በ ምክር ቤት ባደረጉበት ወቅት ካሰሙት ንግግር የተቀነጨበውን ነው ያስደመጥ ናችሁ። ሙሉ ዝግጅት በአብየርስ ይቀርባል። ኢትዮጵያውያን 126ኛውን የአድዋ በዓል በአዲስ አበባ ከተማ በዳግማዊ ምንሊክ አደባባይ ዛሬ አከበሩ። አድዋ ምናልባይ ሰዎች ጣሊያን ብቻ ይላሉ። ጣሊያን ብቻ አይደለም ሀያላነን ያሉትን ያስጎነበሰ አድዋ ነው። ከዚህ በላይ ጸጋ የለም። ከዝግጅቱ ላይ ከተቀነጨበ ድምጽን ያሰማናችሁ ሙሉ ከዜና በኋላ በሚኖረን ዝግጅት ይቀርባል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ቅንብር ደግሞ ሲሳ አሸናፊና ግርማ ደገፋው አብረውን ያመሻሉ የዌብና ማህበራዊ ፕሮዲሰራችን አበባየው ገበያው ነች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የሰላምታ እያቀረብኩ አብረናችሁ እስከ አራት ሰዓት ድረስ እናመሻለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደያዝነው ዋና ዋና የዓለም ዜና እንውሰዳችሁ። እንደምናምሽታችኋል አድማጮች። ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ዩናይትድ ስቴትስ ለሱዳን ጊዜያዊ የጥገኝነት ከለላ መስጠቷንና ከዚህ ቀደም ለደቡብ ሱዳን ተሰጥቶ የነበረውን ከለላ ማራዘሟን የሀገር ውስጥ የደህንነት መስሪያ ቤት ዛሬ አስታወቀ። ስመኝሽ የቆየ በዚህ ዙሪያ ዝርዝር አላት። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር አሌሃንድሮ ማዮርካስ ዛሬ ባወጡት መግለጫ ሀገራቸው ለሱዳን አዲስ ጊዜያዊ የጥገኝነት ከለላ መስጠቷንና ከዚህ ቀደም ለደቡብ ሱዳን ተሰጥቶ የነበረውን ከለላም ለ18 ወራት ማራዘሟን አስታውቀዋል። ሚኒስትሩ በመግለጫቸው ሱዳን በአሁኑ ወቅት በፖለቲካ አለመረጋጋትና ግጭት ውስጥ መሆኗን፣ በተመሳሳይ በደቡብ ሱዳን የሚካሄደው የትጥቅ ትግል በሚሊዮን የሚቆጠሩ ነዋሪዎችን ማፈናቀሉን ጠቅሰው ዩናይትድ ስቴትስ ሁኔታዎቹን ከግምት ውስጥ በማስገባት ሁኔታዎች እስኪሻሻሉ ለሱዳንና ለደቡብ ሱዳን ዜጎች የጊዜያዊ ከለላ ለመስጠት መወሰኗን ገልጸዋል። መግለጫው በቅርቡ በሱዳን ወታደራዊ ኃይሉ በመፈንቅለ መንግስት ስልጣን ከተቆጣጠረ ወዲህ በሀገሪቱ ሁከት መንሰራፋቱንና በንጹሐን ዜጎች ላይ የሰብአዊ መብት ጥሰት እየደረሰ መሆኑን የገለጸ ሲሆን ግጭቱ በሀገሪቱ እየደረሰ ካለው ያልተለመደ የጎርፍ አደጋ፣ የምግብና የንጹህ ውሃ እጥረት እንዲሁም በዳርፉር ጥቁር አባይና ደቡብ ኮርዶፋን ማህበረሰብ መካከል ያለው ግጭት ያስከተለው መፈናቀል ሰብአዊ ቀውሱን እንዳባባሰው አስታውቋል። በተጨማሪም በደቡብ ሱዳን በቀጠለው የትጥቅ ትግል ዜጎች ከመንግስትና ከታጣቂዎች ጥቃት እንደሚደርስባቸው እንዲሁም የትጥቅ ትግሉ በተለይ ሴቶችና ልጃገረዶችን ጨምሮ እጅግ ብዙ ሰዎችን ማፈናቀሉን መግለጫው የጠቀሰ ሲሆን በሀገሪቱ ያጋጠመው የጎርፍ አደጋ ሀገሪቱ እንደ አውሮፕያን አቆጣጠር በ2011 ነጻነቷን ካገኘች ወዲህ ታይቶ የማያውቅ የምግብ ቀውስ እንዳስከተለም ገልጿል። እነዚህ ሁኔታዎች ሰዎች ወደ ሀገራቸው በሰላም እንዳይመለሱ በማድረጉም ዩናይትድ ስቴትስ ቀደም ሲል ለደቡብ ሱዳን ዜጎች ሰጥተው የነበረው ጊዜያዊ ከለላ ለ18 ወራት እንዲራዘም መደረጉን ማዮርካስ ገልጸዋል። ቡርኪና ፋሶ እንደ ኤሮፓያን አቆጣጠር በ2025 ዓ ም በሀገሪቱ በምርጫ ወደ ስልጣን የሚመጣ መንግስት እንደሚኖር ቻርተር ካጸደቀች በኋላ በዛሬው ዕለት የወታደራዊ አገዛዙ ቁልፍ ሰው የሆኑትን ፖል ሄንሪ ባውዳንጎ ዳሚባ የሀገሪቱ ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። ሉቴኔት ኮሎኔል ዳሚባ አርባ አንድ አመታቸው ሲሆን በሀገሪቱ የተካሄደውን መፈንቅለ መንግስት በመምራት እንደ አውሮፓውያን አቆጣጠር በጥር 24 ዓመተ ምህረት ስልጣን ላይ ሊወጡ ችለዋል። ፕሬዚዳንት ጆ ባይደን ትላንት ማምሻውን በሀገራቸው አጠቃላይ ሁኔታ ላይ መግለጫና ንግግር ያደረጉ ሲሆን ፑቲን ጦርነቱን በተሳሳተ ሁኔታ አስልቶታል ብለዋል። ፕሬዚዳንቱ ንግግር ባሰሙበት ሰዓት ላይ አንዳንድ የኮንግረስ አባላት ቢጫና ሰማያዊ የዩክሬን ባንዲራዎች ሲያውለበልቡ ታይተዋል። ፕሬዚዳንቱም የዩናይትድ ስቴትስ የአየር ክልል ለአጠቃላይ የሩሲያ በረራዎች ዝግ መሆኑንም ገልጸዋል። ፕሬዚዳንቱ በዚህ ጉዳይ ላይ ለአስር ደቂቃዎችም የዘለቀ ንግግር አድርገዋል። ባይደን ከስድስት ቀናት በፊት የሩሲያው ቭላዲሚር ፑቲን የነጻው ዓለም መሰረተ ልማትን ለማናጋት በራሱ መንገድ ጀምሮ ነበር ያሉ ሲሆን፣ ነገር ግን ጦርነቱን በተሳሳተ መንገድ ነው ያሰላው ብለዋል። ይህም ባሉበት ሰዓትም ዴሞክራቶችና ሪፐብሊካኖች በጭብጨባ ተቀብለዋቸዋል። ፕሬዚዳንቱ ፑቲን ኪየቭን ሊከብ ይችላል፣ ነገር ግን የዩክሬናውያን ልብንና ነፍስን መግዛት አይችልም ያሉ ሲሆን የእነሱን የነጻነት ፍቅር ሊለይ አይችልም፣ በፍጹም በፍጹም፣ ነጻውን ዓለም ሊያዳክም አይችልም ብለዋል። በካፒቶል ሂል በተደረገው በዚህ ንግግር ላይ በዩናይትድ ስቴትስ የዩክሬን አምባሳደር ኦክሳና ማራካሮቫ ተሳትፈዋል። ፕሬዚዳንት ጆ ባይደን ንግግራቸውን ወደ ኮቪድ-19 ዙረውም በአሜሪካውያን ላይ ያደረሰውን ጉዳት አብራርተዋል። ለአስር ሚሊዮኖች አሜሪካውያን ቤተሰቦችም ድጋፍ ማድረጋቸውን ተናግረዋል። የአሜሪካ መድህን እቅድ ሰራተኛ አሜሪካውያንን እንደሚረዳና መስራቱንም ገልጸዋል። ስድስት ነጥብ አምስት ሚሊየን ስራ ባለፈው አመት ብቻ መፈጠሩንም ተናግረዋል። በአንድ አመት ጊዜ ውስጥ እንዲህ አይነት ነገር ታይቶ አይታወቅም ያሉት ፕሬዚዳንቱ ምጣኔ ሀብቱ በአምስት ነጥብ ሰባት ከመቶ ማደጉንም ገልጸዋል። ይህ ባለፉት አርባ አመታት ታይቶ አይታወቅም። ባለመካከለኛ ገቢ አሜሪካውያንን ማሳደግና ማጠናከር አሜሪካንን መልሶ መገንባት መሆኑንም ተናግረዋል። የሀገሪቱ መሰረተ ልማት መልሶ መገንባት እንደሚያስፈልግ ፕሬዚዳንት ጆ ባይደን አስታውቀዋል። አምስት መቶ ሺህ የኤሌክትሪክ መኪኖች ቻርጅ ማድረጊያ ለሁሉም ውሃ፣ ለሁሉም አሜሪካውያን የኢንተርኔት አገልግሎት እንደሚያቀርቡም ከ65 ሺህ ማይል በላይ መንገድና 1560 ድልድዮችም እንደሚገነቡም ተናግረዋል። እያንዳንዳችን በሌላችን ውስጥ ጠላት መፈለግ ሳይሆን እንደ አሜሪካውያን ወገኖችም እንተያይ ሲሉ አሳስበዋል። በህገ ወጥ የመሳሪያ ዝውውር ላይ እርምጃ ለመውሰድ ወንጀልን ለመቅ መቀነስ እንደራሴዎቹን እንዲያግዟቸውም ጠይቀዋል። ስለ ድንበር ጥበቃ ሲናገሩም አዳዲስ ቴክኖሎጂዎችን እንዘረጋለን ብለዋል። በአደንዛዥ ዕፆች ወረርሽን ላይ ቁጥጥር እንዲበረታ፣ የእናቶች ጤና ጥበቃ ሕግ እንዲጸድቅ፣ በህፃናት ላይ የተነጣጠሩ ማስታወቂያዎችም እንዲቆሙ እንዲደረግ ጠይቀዋል። የሀገራችን አከርካሪዎች ናቸው ላሏቸው የሀገሪቱ አርበኞችም እንክብካቤ እንዲጠናከርና አጠቃላይ የጤና ጥበቃ ዋስትና እንዲያገኙ አሳስበዋል። እኛ በታሪክ ታይቶ በማይታወቅ ሁኔታ ጠንካራንን ዴሞክራሲን እንጠብቃለን። የሀገራችን ሁኔታም እጅግ ጠንካራ ነው፣ ምክንያቱም አሜሪካውያን ጠንካሮች በመሆናችን ነው ሲሉ ንግግራቸውን ደምድመዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። የሩሲያ ኃይሎች ዛሬ የዩክሬንን ከተሞች በአየር ሲደበድቡ አሉ። የሩሲያ ባለስልጣናት ከዩክሬን ጋር ለሌላ ውይይት መዘጋጀታቸውንም ያስታወቁ ሲሆን የዩክሬንና ቁልፍ የሩሲያ ተቃዋሚዎችም በዓለም ዙሪያ በየዕለቱ ተቃውሞዎች እንዲቀጥሉ ጠይቀዋል። ሮብለት ለት በደቡባዊ ምስራቅ የወደብ ከተማ ማሪፓል ላይ የአየር ድብደባ የተካሄደ ሲሆን እስካሁን ድረስ ባይረጋገጥም የሩሲያ ወታደራዊ ኃይል ግን ደቡባዊ ከተማ የሆነችው ኮሜርሰንን መቆጣጠሩን ገልጿል። አይሁዳዊ የሆኑት የዩክሬኑ ፕሬዚዳንት በዓለም ዙሪያ ያሉ አይሁዳውያን ዝም እንዳይሉ ሁኔታውን ከሁለተኛው የዓለም ጦርነት ጋር በማነጻጸር ጥሪ ያቀረቡ ሲሆን በእስር ላይ የሚገኙት የሩሲያ ተቃዋሚ አሌክስ ናልቫኒን በትዊተር ገጻቸው ላይ ፑቲን ማለት ሩሲያ ማለት አይደለም፣ ከዚህ በላይ መቆየት የለብንም፣ ጸረ ወረራ የሆኑ ተቃውሞ ሰልፎችም ያሻሉ ሲሉ ጥሪ አድርገዋል። በሌላ ዜና ኢራን ለማስወንጨፍ የሞከረችው የሮኬት ሙከራ ሳይሳካ ቀረ። ማክሳር በተሰኘው ቴክኖሎጂ አማካኝነት የተነሱ የሳተላይት ምስሎች ሰሜናን በተሰኘው የገጠር ግዛት ከሚገኘው ከኢማም ኮሜኒ የህዋ ስፖርት ማስመንጠቂያ የተወነጨፈችው የኢራን ሮኬት ማስመንጠቂያን የሚያሳይ ሲሆን ማስወንጨፊያው ጉዳት እንደደረሰበት ማየት ተችሏል። በሌላ ፕላኔት ላፕስ ፒቢሲ በተሰኘው የሳተላይት ምስል ደግሞ ሙከራው የተደረገው ከባለፈው አርብ በኋላ መሆኑን ማወቅ ተችሏል። በተባበሩት መንግስታት ድርጅት የኢራን ተወካይ ሆኑ የዩናይትድ ስቴትስ መከላከያ እስካሁን ድረስ በጉዳዩ ላይ ምላሽ አልሰጡም። በተደጋጋሚ በኢራን መርሃ ግብሮች ላይ ያለመሳካት ዜናዎች መሰማታቸው ጥርጣሬን ያጫረ ሲሆን ይሁን እንጂ ይህን ለመሰሉ ክስተቶች የተቀመጠ ማረጋገጫ የለም። እንደ አውሮፓውያን አቆጣጠር በሚያዚያ 2020 የኢራን ፓርላማ የአብዮቱ ዘብ ሚስጥራዊ በሆነ መልኩ ወደ ህዋ ሳተላይትን ማምጠቁ የሚታወስ ሲሆን የዩናይትድ ስቴትስ የህዋ አዛዥ ሳተላይቶች ኃይሎቹን በህዋ ላይ ያሉ ካሜራዎች በማለት መሰረታዊ የደህንነት መረጃዎችን ለኢራን እንደሚያቀብሉ አስታውቀዋል። ይሁን እንጂ ይህ ሙከራ ቴህራን በተሳካ መልኩ ሳተላይቶችን ወደ ምህዋር የማስገባት አቅም እንዳላት ያመላከተ ሆኗል። ይህም ምዕራባውያን ዲፕሎማቶች ከኢራን ጋር በሀገሪቱ ላይ የተጣለውን ማዕቀብ ለድርድር በማስቀመጥ ሀገሪቱ የምታበለጽገውን ዩራኒየም በመቆጣጠር የሚደረገው የኒውክሌር ድርድር ሰዓቱ እያበቃ መሆኑን ያመላከተ ሆኗል። ኢራን በአሁኑ ሰዓት 60 በመቶ ንጹህ ዩራኒየም የምታበለጽግ ሲሆን በአነስተኛ የቴክኒካል እርምጃዎችም የመሳሪያ ደረጃዎቿ ዘጠና በመቶ የደረሱ ሲሆን ከተቀመጠው የኒውክሌር ገደብ በሶስት ነጥብ ስድስት ሰባት የበለጠ እየተጠቀመችም ትገኛለች። የቀድሞው የኢራን ፕሬዚዳንት ሐሰን ሩሃኒ የሀገሪቱ የህዋ መርሃ ግብር ከምዕራባውያኑ ጋር ባለው ፍትጋ ምክንያት ዝግ እንዲል ያደረጉ ሲሆን የአሁኑ ፕሬዚዳንት ኢብራሂም ረኢሲ ደግሞ መርሃ ግብሩ በአዲስ መልክ በፍጥነት እንዲጀመር አድርገዋል። ኢራን በተከታታይ ሳተላይቶችን የማምጠቅ እቅድ ያላት ሲሆን የሀገሪቱ የህዋ ከፍተኛ ምክር ቤትም ከ11 ዓመታት በኋላ ለመጀመሪያ ጊዜ በቅርቡ ተሰብስቧል። በምስራቃዊ አውስትራሊያ የዘነበ ከባድ ዝናብ በሲድኒ ከተማ ላይ የጎርፍ አደጋ ስጋት ደቀነ። የአውስትራሊያ ሁለተኛ ትልቋ ከተማ ሲድኒ በሀገሪቱ በጣለ ከፍተኛ ዝናብ የተነሳ የጎርፍ አደጋ እንደሚያሰጋት የአውስትራሊያ ባለስልጣናት አስታወቁ። ከዛሬ ማምሻውን ጀምሮ እስከ ነገ ሐሙስ ጠዋት ድረስም የ20 ሴንቲሜትር ጥድቀት ያለው ጎርፍ በምዕራባዊ ሲድኒ እንደሚኖር የተነበዩት ባለሙያዎቹ ከአካባቢው ነዋሪዎች ለቀው እንዲወጡ አሳስበዋል። አምስት ሚሊዮን ለሚደርሱ የአካባቢው ነዋሪዎች የውሃ አቅርቦት ምንጭ ሆኖ የሚያገለግለው የወራ ጋምባ ግድብ ከዛሬ ጀምሮ ሞልቶ መፍሰስ መጀመሩን ተገልጿል። ዝናቡ በተለያዩ የከተማው ክፍሎች ላይ ጉዳት ያደረሰ ሲሆን ክዊንስላንድና ኒው ሳውዝ ዌልስ በተሰኙት ቦታዎች የሚገኙ የመኖሪያ ቤቶች የተወሰኑ ሴንቲሜትሮች ያህልም ሰጥመዋል። እስካሁን ድረስም ከሲድኒ 800 ኪሎ ሜትሮች በምትርቀው ሊዝሞር ከተማ ውስጥ የ13 ሰዎች ህይወት ማለፉ የተገለጸ ሲሆን ከሟቾቹ መካከልም አንድ የሰባ ዓመት አዛውንት የሚገኙ ሲሆን፣ ሌላ አንድ የሟች አስክሬን ደግሞ በመሀል ከተማው ላይ ሲንሳፈፍ ታይቷል። በሊዝሞር የአደጋ ጊዜ ባለሙያዎች እየጨመረ በመጣው ጎርፍ ምክንያት በመኖሪያ ቤታቸው ውስጥ የሚገኙና በጣሪያው ላይ በመውጣት ጭምር እርዳታ ለሚሹ ሰዎች ድጋፍ ለመስጠት እየጣሩ ይገኛሉ። አድማጮች ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምጽ መርሃ ግብሮች ጋር ታመሹ ዘንድ እንጋብዛለን። ኤደን ገረመውን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ የካቲት 23 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችን እንውሰዳችሁ። ወደ ቀዳሚው አብይ ርዕስ ዘገባችን ስናልፍ እዚህ ዩናይትድ ስቴትስ የምንቆይ ይሆናል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በትላንትናው ምሽት የመጀመሪያ በሆነው የስቴት ኦፍ ደ ዩኒየን በተሰኘው ብሔራዊ ንግግራቸው የዩክሬንን የወረሩትን የሩሲያዊን ፕሬዚዳንት ቭላዲሚር ፑቲንን አውግዘው የሁሉንም ወገኖች የተባበረ ድጋፍ ጠይቀዋል። ከወረርሽኙ እያገገመ ያለውን ምጣኔ ሀብት በመጉዳት እየጨመረ ስለ መጣው የዋጋ ግሽበትም ተናግረዋል። በሁለቱም የምክር ቤቶች ውስጥ የሚገኙ የፖለቲካ ፓርቲዎችን ድጋፍ ያስገኛል ያሉትን የጋራ አጀንዳዎቻቸውንም ይፋ አድርገዋል። የቪኦኤ ዘጋቢ ፓትሲው ዳስኳራ ከዋይት ሀውስ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ጆ ባይደን ትናንት ማክሰኞ ምሽቱን የግዛቲቱን አንድነት ለማመልከት በየዓመቱ ስቴት ኦፍ ዘ ዩኒየን ተብሎ በሚጠራው መድረክ ላይ የመጀመሪያቸውን ንግግር አሰምተዋል። ፕሬዚደንቱ ለሁለቱም ምክር ቤቶች በጋራ ንግግር ሲያደርጉ ከሚያዝያ ወር ቀጥሎ ይሄኛው ሁለተኛው ነው። ብዙ ጊዜ የስቴት ኦፍ ዘ ዩኒየን ንግግር ሲካሄድ ትኩረቱ ለአገር ውስጥ ጉዳዮች ያደላ ነው ይሁን እንጂ ባለፈው ሳምንት የሩሲያው ፕሬዝደንት ቭላዲሚር ፑቲን ዩክሬንን መውረራቸውን ተከትሎ የኒውክሌር ኃይላቸው በተጠንቀቅ እንዲሆን ማዘዛቸው ፕሬዝደንት ባይደን ከንግግራቸው መክፈቻ የመጀመሪያውን ደቂቃ በፑቲን ወረራ እንዲጀምሩ አድርጓቸዋል። እንዲህ ያሉ ባይደን፣ ምዕራባውያንና ኔቶ ምላሽ ይሰጣሉ ብለው አላስቡም። እዚህ ቤታችን ውስጥም፣ በዚህ ምክር ቤት፣ በዚህ አገር ሊከፋፍሉን የሚችሉ መስሏቸው ነበረ። በአውሮፓም እንዲሁ ሊከፋፍሉ እንደሚችሉ አስበው ነበር። ይሁን እንጂ ፑቲን ተሳስተዋል። እኛ ዝግጁ ነን። የፕሬዝደንት ባይደን ባለቤት ቀዳማዊ እመቤት ጅል ባይደን የዩክሬንን አምባሳደር ኦክሳና ማራክሮቫ እሳቸው ለእይታ ከተቀመጡበት የከፍታ ስፍራ አብረዋቸው እንዲቀመጡ ጋብዘዋቸዋል። አንዳንዶቹ የሁለቱም ፓርቲዎች ምክር ቤት አባላትም ለዩክሬን ያላቸውን አጋርነት ለማሳየት ከዩክሬን ሰንደቅ ዓላማ ጋር የሚመሳሰለውን ባለቢጫና ሰማያዊ ቀለም ልብስ ለብሰዋል። በአገር ውስጥ የባይደን ትልቁ ፈተና አገሪቱን ከወረርሽኙ ነጻ ማድረግ ነው። በዚህ ረገድ በክትባቱ በኩል የተሳካ ስራ መስራታቸውን ገልጸው ነገሮች ወደ ተለመደው መደበኛ ቦታቸው ስለመመለሳቸው ፍንጭ ሰጥተዋል። ከበሽታ መቆጣጠርና መከላከል ማዕከል ሲዲሲ ሰሞኑን የተላለፈው መመሪያን በመከተል ብዙዎቹ የህግ አውጪዎች የአፍና አፍንጫ መሸፈኛ ሳያደርጉ ዘና ብለው ይታዩ ነበር። ፕሬዝደንት ባይደንም ስለ ኮቪድ-19 ወረርሽኝ ይህን ብለዋል። አንዳንዶች ከኮቪድ-19 ጋር አብሮ መኖር እንደምንችል መናገራቸውን አውቃለሁ። ዛሬ ምሽት ግን የምላችሁ ቫይረሱን ልክ እንደ ሌላው በሽታ መዋጋታችንን እንቀጥላለን እንጂ ከኮቪድ-19 ጋር አብረ መኖሩን በፍጹም አንቀበለውም። ይሁን እንጂ ከወረርሽኙ የተነቃቃው ምጣኔ ሀብት አሁን 7.5 በደረሰው የዋጋ ግሽበት ተመቷል። ባይደን የሰራተኞች ዝቅተኛ ክፍያ መጠንን መጨመርና የአገር ውስጥ ምርትን ለማሳደግ ማቀዳቸውን እንዲህ ሲሉ ተናግረዋል። በአሜሪካ ብዙ የመሠረተ ልማትና አዳዲስ ፈጠራዎች ይኖራሉ። በአሜሪካ ብዙ የምርት ውጤቶች በፍጥነትና በርካሽ ዋጋ ይሰራጫሉ። በአሜሪካ ጥሩ መኖር የምትችሉባቸው ብዙ የስራ መደቦች ይኖራሉ። በውጭ ሀገሮች የሸቀጥ አቅርቦት መስመር ከመተማመን በአሜሪካ የራሳችንን እንፍጠር። የፕሬዝደንቱን ንግግር ተከትሎ የሪፐብሊካኑ ወገን የአጸፋ መልእክት ያሰሙት የአዮዋ ክፍለ ግዛት አገረ ገዢ ኪም ሬኖልስ ነበሩ። አገረ ገዢዋ ክትባቱንና የአፍና አፍንጫ መሸፈኛ መመሪያውን ባለመቀበል ይታወቃሉ። የባይደንን ፖሊሲ የተቃወሙ ሲሆን ባይደን አገሪቱን ወደኋላ እየመለሱ መሆኑን በመጥቀስ ከሰዋል። እንዲህ ብለዋል በንግግራቸው ፕሬዚደንት ባይደን ፕሬዚዳንት ባይደንና ፓርቲያቸው ወደ ሰባዎቹና ወደ ሰማኒያዎቹ መልሰው ወስደውናል። ግሽበት ቤተሰብን ክፉኛ የጎዳ ወደነበረበት ወደዚያ ጊዜ፣ አደገኛ ወንጀሎች ከተሞቻችንን ወዳደቀቁበት ወደዚያ ዘመንና የሶቪየት ህብረት ሰራዊት ያለምን ካርታ መልሶ መቀየር ይፈልግ ወደነበረበት ዘመን መልሰውናል። ከአምስት የህዝብ አስተያየት መስጫዎች የተሰበሰበ ውጤት እንደሚያሳየው የፕሬዝደንት ባይደን ተቀባይነት አሁን ባለበት ሁኔታ 41 ከመቶ ላይ ይገኛል። ይህ ሊሻሻል የሚችለው አገሪቱን ከወረርሽኙ ለማውጣት በሚሰጡት አመራርና በዩክሬን ቀውስና የዋጋ ግሽበቱን አስመልክቶ በሚኖረው ለውጥ ላይ ተመስርቶ ይሆናል። ከአሜሪካ ኢንተርፕራይዝ ኢንስቲትዩት ኖርማን ኦርንስቴን እንዲህ ይላሉ። እነኛ እውነቶች እጅግ በጣም አስፈላጊ ናቸው። ይሁን እንጂ በእንዲህ ያሉ ንግግሮች አንድ ፕሬዚዳንት ሊያደርግ የሚችለው ነገር ቢኖር ጠንካራ መሆንን ማሳየት፣ ቁርጠኛ መሆንን መግለጽና ሰዎች መስማት የሚፈልጉትን ነገር መናገር ነው። በሁለቱም ምክር ቤቶች መጠነኛ አብላጫ ወንበር ካላቸው ዴሞክራቶች ጋር ባይደን ያላቸውን ተስፋ እንዲህ ሲሉ ገልጸዋል። የአገሪቱ ህብረት ጠንካራ ነው፣ ምክንያቱም እናንተ አሜሪካውያን ጠንካራ ህዝብ ናችሁና። የጋራ አጀንዳ ብለው ከጠሩት እቅዶቻቸው ውስጥ በወረርሽኝ መልክ የተከሰተው ኦፒኤም የተባለው አደገኛ እጽና መድኃኒትን እንዲሁም ለህጻናት የአእምሮ ጤንነት የሚያስፈልጉ ሀብቶችን፣ ለአረጋውያን ድጋፍ መስጠትና የካንሰር በሽታን አስመልክቶ ያሉትን ዘርዝረዋል። ከቬንደርቤልት ዩኒቨርሲቲ በፕሬዚደንቶች ንግግር የተካኑት ባለሙያዋ ቫኒሳ ቤዝሊ እንዲህ ብለዋል በሁለት የተለያዩ ወገኖች በኩል ያሉት ሰዎች እንዲቀበሉት ጠቅለል አድርጎ ማቅረብ እጅግ አስቸጋሪ ነገር ይመስለኛል። ይሁን እንጂ ደግሞ የአንድ ወገን ብቻ የሆነ ነገር መኖሩንም እርግጠኛ ሆነህ የምትገልጽበት አጋጣሚም ይኖራል። ባይደን የማህበራዊ ወጪና የአየር ንብረት ለውጥ እቅዳቸውን፣ የመምረጥ መብት፣ የመሳሪያ ቁጥጥር፣ የፖሊስ ማሻሻያን እንዲሁም ከወረርሽኙ ወዲህ በከፍተኛ ሁኔታ እየጨመረ የመጣውን የአእምሮ ጤንነትን ጨምሮ እስካሁን ያልጸደቁ ሕጎቻቸው እንዲጸድቁ በትናንቱ ንግግራቸው ግፊት አድርገዋል። በዚህ በትላንቱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የመጀመሪያ ብሔራዊ ንግግራቸውና የሪፐብሊካኑ ምላሽ ላይ ትችታቸውን ና አስተያየታቸውን እንዲያቀርቡ አንድ የሪፐብሊካን አንድ ደግሞ ከዲሞክራት ደጋፊዎች አነጋግረናል። ሰለሞን አባተ ነው ያነጋገራቸው። ምላሻቸውን እንደሚከተለው አሰናድቷል። አመሰግናለሁ ሰለሞን። መሐመድ አባጀበል እባላለሁ። የምኖረው እዚህ አሜሪካን ዳላስ ከተማ ነው። የኢኮኖሚክስ መምህር ነኝ። የተመዘገብኩ ካርድ ያለኝ ዲሞክራት ነኝ። ላባን ሲዩ እባላለሁ። ከቨርጂኒያ፣ ዋሽንግተን ዲሲ ሜትሮፖሊታን ኤሪያ። እኔም የተመዘገብኩ ካርድ ያለኝ ሪፐብሊካን ነው። በቅድሚያ እስቲ ከዛሬው የፕሬዚደንት ባይደን አቀራረብ እንነሳ እና እንዴት አገኙት? ፕሮፌሰር መሐመድ ዲሞክራት ኖት እና ከርሱ ልጀምር። አመሰግናለሁ ሰለሞን። እንግዲህ ይዘቱ ሳንገባ ላይ ላዩን ስናየው ንግግሩን ሚዛናዊ፣ ሚዛኑን የጠበቀ ሁሉም ሰው የሚፈልገውን ነገር እዛ ውስጥ ማግኘት የሚችል ሪፐብሊካኖችም ደስ ያላቸው ነገር ብዙ ነበር እዛ ውስጥ ተነስተው ሲያጨበጭቡ ነበር። ስለ ሴቶች መብት ብዙ ተናግሯል። ስለ ኢሚግራንት መብት ተናግሯል። እና ንግግሩ በአጠቃላይ እንዳልኩት ባላንሱን ወይንም ሚዛኑን የጠበቀ ምናልባትም የፕሬዚደንት ጆ ባይደን ከዛ በፊት ሴኔተር በነበረበት ጊዜ እሱ የሚታወቀው ሴንተር ሌፍት ይሉታል በጣምም ወግ አጥባቂም ሳይሆን በጣም ደግሞ ሊብራል ሳይሆን ለዘብተኛ አቋሚያ ብዙም ለዘብተኛ ያልሆነ ብዙም ወግ አጥባቂ ያልሆነ መሀል ላይ ያለ ሰው ነው። እንደዛ ነው የሚታወቀው ጆ ባይደን። የዴሞክራት ፓርቲ ደግሞ በዚህ ዘመን የሚታወቀው በለዘብተኝነት ነው። እና ያንን የቀየረ ይመስለኛል። ከአነጋገሩ ምሳሌ መጥቀስ ይቻላል። አሜሪካ ፈርስት የሚል ነገር አለ እዛ ውስጥ ባይ አሜሪካን፣ አሜሪካ ውስጥ የተመረተን ነገር ግዙ፣ ለፖሊሶች ፈንድ መጨመር ያስፈልጋል። ከዚህ በፊት ለዘብተኞች የሚሉት ዲፈን ፖሊስ፣ የፖሊስን ፈንድ ማስቆም ወይም መቀነስ የሚል እንቅስቃሴ ነበር አሜሪካን ውስጥ እና ያንን የቀየረ ደግሞ። ዴሞክራት ፕሬዚደንት የማይመስል ንግግር ብዙ አለበት እዛ ውስጥ። በጣም ጉልበተኛ አይነት ስለ ፎሬን ፖሊሲ ስለ ውጭ ፖሊሲ ሲያወራ በጣም ጉልበት የተሞላበት አይነት ንግግር ነው። እንግዲህ በንግግር ደረጃ በጣም ኃይለኛ አይነት አነጋገር ነው። መጨረሻ ላይ ደግሞ በጣም ተስፋ በሚሰጥ ነገር ነው የቋጨው። በጣም ኦፕቲሚስቲክ የሆነ ብሩህ ተስፋን በሚሰጥ ነው የቋጨው። እና የእሱን እንደዛ ነው የተመለከትኩት። ሪበታል ደግሞ የእሱን መልስ የሰጠችው የአይዋ ጋቨርነር ኪም ሬኖልስ የምትባል ሴትዮና ይሞላት የእሷ ደግሞ በትችት የተሞላ ነው። ያ ደግሞ ባህላቸው ነው። ይሄ የፕሬዚደንት ያልሆነው ተቃዋሚ ፓርቲ ሁልጊዜ መልስ ሲሰጥ፣ ይሄ የታወቀ ነው። ትችት ብቻ ነው። ፕሬዚደንቱ ጥሩ ነገር ሰራ የሚል ነገር ብዙ ጊዜ አይታይበትም። ያ ደግሞ የሚገርም ነገር አይደለም። ኮንቴንቱን ተመልሰን አንዳንድ ነገሮችን ማውራት እንችላለን፣ ግን ላይ ላዩን ስናየው ይህን ይመስላል። ሰለሞን፣ አመሰግናለሁኝ። ፕሮፌሰር መሐመድ አቶ ላባን ስዩም ወደ እርሶ ደግሞ እስኪ ዞር ልበል። ከሪፐብሊካን አይን እንዴት አዩት? ወል ለዚህ እድል ለተሰጠኝ መጀመሪያ ማመስገን እፈልጋለሁ። ስፒቹ በሶስት መከፈል ይቻላል። የመጀመሪያው ፓርቱ የአሁን ያለው ሁኔታው የዩክሬን እና የራሻ ኢንቬዥን የት ሁኔታ እንዳለ ተናግረዋል። መሀሉ የዶሜስቲክ አጀንዳ የሞላበት ማለት ነው። መጠረሻው ደግሞ የሀገር ውስጥ አጀንዳ ማለት ነው። አዎ የሀገር ውስጥ አጀንዳ መጠረሻው ደግሞ ወዴት አቅጣጫ ለመሄድ ሀሳብ እንዳለ አሁን ዛሬ አመት የምርጫ አመት ስለሆነ ማለት ነው። ሚድተርም ስለሆነ በዚህ ሶስቱም ነው ማየት የሚገባን ይመስለኛል። አቀራረባቸው እንግዲህ ፕሮፌሰሩ የትኛው ባይደን ሲናገሩ አይደለም የሰሙት እኔ እንጃ እንጂ ያ ባይደን ብናየው ኖሮ ዛሬ እኔ የምደሰት ነበረ። ፕሮፌሰሩ እንደገለጡት ቢሆን ኖሮ ማለት ነው ምንም ወደ መሀል ፒቪት ያላረገ ባለበት እንቀጥል ያለ ሰው ነው የነበረው። ዛሬ እና አምሹር ብዙ ዳሜጅ አድርጓል የሚል አተሳሰብ አለኝ። ለፓርቲውም፣ ለምርጫ የእሱ ፓርቲ ተከታዮችም የሚከተሉት ለምርጫ ሲሳተፉ ብዙ ዳሜጅ አድርጓቸው ብዬ ነው የምጠብቀው። ዛሬ ኪም ሬኖልድስን እንዴት ታዘቧቸው? እንዴት አዩቸው? ወይ ኪም ሬኖልድስ ገና አዲስ ናቸው። አፕሩቭ ያለ ሬቲንጋቸው በሰማንያ ፐርሰንት ያለ ነው። አይዋ እንደሚታወቀው ስዊንግ ስቴት ነው የምትባለው እና የእሷን ማቅረብ ጋቨርነር የሆነ ስቴት የሚያስተዳድር ያለው ማቅረባቸው ስማርት ሙቭ ነው እና ኤክስፔሪየንሳቸው በዚህ ኮቪድ ብዙ ትምህርት ቤቶች በመዘጋታቸው ሳይኮሎጂካል ችግሮች በልጆች በመፍጠራቸው ቤተሰቦች ደግሞ ችግር ላይ በመጣሉ ምን አይነት እርምጃ እንደወሰዱ ጋቨርነሩ ቀድሞ ትምህርት ቤታቸው በመክፈታቸው ቀድሞ ልክ እርምጃ በመውሰዳቸው የሚመሰገኑ ስለሆኑ ዲኦፖዚት የባይደን ናቸው ማለት ነው። ዛሬ ባይደን በዋሽንግተን ስለሚናገር ዛሬ የማስኩ ማንዴት አነሱት ማለት ነው። ዋሽንግተን ዲሲ እና ካፒቶል ሂል ራሱ ዛሬ የማስክ ማንዴቱ አያስነሱት እና ይሄ ሲቀዘቅዝ በእጅ ሲሞቅ ደግሞ በማንኪያ አይነት ንግግር ይመስላል። ዴሞክራቱ ፕሮፌሰር መሐመድ አባ ጀበልና ሪፐብሊካኑ አቶ ላባን ስዩም ከአንድ ሰዓት የዘለቀ ክርክር አድርገዋል። የባይደንን አስተዳደር የውጭ ፖሊሲና አሁን ያለውን ዓለም አቀፍ ሁኔታ አንስተው ሲከራከሩ ፕሬዚደንት ባይደን ዩክሬንን በወረሩት ፕሬዚደንት ፑቲን ላይ የወሰዷቸውን የሚናከሱ ያሏቸውን የከበዱ እርምጃዎች ፕሮፌሰር ሙሐመድ በጥንካሬ አይተውላቸዋል። ፕሬዚደንቱ በንግግራቸው ውስጥ የዘረዘሯቸው በሩሲያ ላይ የተጣሉት የምጣኔ ሀብት ማዕቀቦች ያለ ኃይል እርምጃ በአጭር ጊዜ ውጤት ሊያሳዩ እንደሚችሉ ተናግረዋል። ለዩክሬናውያንም ቀጥተኛ የመሳሪያ ድጋፍ ማድረጋቸውንና ግዙፍ እርዳታ በመስጠት መቀጠላቸው ዩክሬናውያኑን የሚያበረታ እርምጃ መሆኑን ፕሮፌሰር ሙሐመድ ተናግረዋል። እንዲያውም አሜሪካ በሩሲያ የነዳጅ ሽያጭ ላይ ራሷም ላለመግዛት ጭምር ግልጽ ውሳኔ አለማሳወቋ ፑቲንን ይበልጥ የሚያበረታ ነው ብለዋል። ዩክሬናውያንን በሚመለከትም የሚሰጣቸው ድጋፍ በቂ አለመሆኑን፣ እንዲያውም እኛ አንገባም ራሳችሁ ተወጡት የሚል አይነት እንደሆነባቸው ሪፐብሊካኑ አቶ ላባን አመልክተዋል። የዩናይትድ ስቴትስን ምጣኔ ሀብት አስመልክቶ ሰፊ ጊዜ ወስደው ተከራክረዋል። ፕሮፌሰር ሙሐመድና ቶላባን ፕሮፌሰር መሐመድ ዛሬ ስለ ባይደን አስተዳደር መናገር ጊዜው አይደለም ባይ ናቸው። በአንድ ዓመት ከሁለት ወራቸው ምን ሰሩ ብለህ ብትገመግም ሪፖርት ካርድ ለሳቸው ለመስጠት ትንሽ ፕሪመቹር ነው። እየደረሰ አይመስለኝም። ሴምስተሩ ሳያልቅ ለአንድ ሰው ግሬድ እንደ መስጠት ማለት ነው። ሁለተኛ ደግሞ በዘመኑ የአሜሪካን ፕሬዝደንቶች ሬገንን አይተናል፣ ከዛ በፊት ካርተርን አይተናል እና ከዛ ወዲህ ያሉትን የአሜሪካን ፕሬዝደንቶች ስታያቸው እንደ ባይደን ገና ሲመጣ እንደዚህ አይነት ብዙ ቀውስ የደረሰበት ቀውስን የተረከበ ፕሬዝደንት የለም። ኮቪድ ወረርሽኝ ነበር። ኢኮኖሚ በጣም ወድቆ ነበር። ይሄንን ሁሉ ነው የወረሰው ከፕሬዚደንት ትራምፕ። የፕሬዚደንት ትረምፕ ጥፋት ነው ማለት አይደለም። በሽታ ነበር። በሽታ ስለነበረ ኢኮኖሚ መዘጋት ነበር የነበረበት እና ዘጉት። ሶ ያንን ኢኮኖሚ ነው የወረሰው። ከዚያም መንግስቱ ነፃ ገንዘብ ለዜጎች ለንግዶችና ለኩባንያዎች ከመስጠት አንስቶ ያደረጋቸውን ጥረቶች ተናግረዋል ፕሬዚደንቱን እየተፈታተናቸው ያለው ግሽበት የመጣውም ምርት ሳይኖር ገንዘብ በመበራከቱ መሆኑን ተናግረዋል። የምጣኔ ሀብቱ ማንሰራራትና የሥራ አጥነት ቁጥር መቀነስ እንደ በጎ ሊታዩ እንደሚገባም አመልክተዋል። አቶ ላባን ግን የባይደን ፖሊሲና አያያዝ ለምጣኔ ሀብቱ መዳከምና ውድቀት ማምጣቱን አንስተው ተከራክረዋል። አገሪቱ ከነበረበት ትራምፕ በቶ አሁን ባለንበት ስታነጣጥሮ ዲፍረንስ በትልቁ መታየት የሚቻልበት ነገር ነው። አንዱ ተራ አሜሪካዊ አሁን መጠየቅ ያለበት በኪሴ የነበረ ገንዘብ ፓወሩ፣ አሁን የመግዣ ካፓሲቲው አሁንና ከአራት ዓመት በፊት እኩል ነው ወይ ብሎ መጠየቅ አለበት። ቬሪ ሲምፕል ኢኮኖሚክስ ነው የሚሰራው። አሁን እና ባይድን በምን መሰረት ነው የምታመሰግነው? ጋዙ በሱ ጊዜ ስለጨመረ ነው? የእቃ አቅርቦት እጥረት ስላለ ነው? የቭላዲሚር ፑቲን አቅም የገነባው ባይደን ነው እንጂ ትራምፕ አይደለም። በሁሉም አቅጣጫ ነው፣ በፎሬን ፖሊሲ ብለን ነው፣ በዶሜስቲክ ብለን ነው። በሁሉም ኢንፈት የደረሰበት ሰው ነው። ይሄ ደግሞ እኔ የምለው ሳይሆን ማንኛውም ኔትወርክ ያደርገው ፖል ውድቀት ነው ያለው ባይደን። አቶ ላባን እና ፕሮፌሰር ሙሐመድ የአፍሪካንም ጉዳይ አንስተው ተከራክረዋል በፕሬዚዳንቱ ንግግር ላይ አፍሪካ ለመነሳቷ የአስፈላጊነት ቦታዋን አይቀንሰውም በአሜሪካ ፖለቲካ ውስጥ ግዙፍ ስፍራ አላት ብለዋል ፕሮፌሰር መሐመድ አባ ጀበል። አቶ ላባን ስዩም ግን አሁን የባይደን አስተዳደር በምስራቅ አውሮጳ ጉዳይ ተውጦ አፍሪካ ችላ ተብላለች ብለዋል። በተለይ የኢትዮጵያ ሰሜን ቀውስ ወደ አደገኛነት እንዲገባ ተደርጓል፣ ራሳችሁ ተወጡት የተባለ ይመስላል ብለዋል። ዲሞክራት ፕሮፌሰር ሞሐመድ አባ ጀበልና ሪፐብሊካን ላባን ስዩም ያደረጉትን ሰፊ ክርክር ዌብሳይታችንና ማኅበራዊ ገጾቻችን ላይ ያገኛሉ ይህ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ዝግጅታችን ነው። የሰማችሁት ደግሞ ለዕለቱ አብይ ርዕስ የያዝነውን ዘገባና ዘገባውን ተከትሎ የቀረበ ትንታኔ ነበር። አሁን በትንታኔው መጽሔት ወደ ወለጋ እንወስዳችኋለን። ከኦሮሚያ ክልል ምስራቅ ሐረርጌ ዞን የተለያዩ ወረዳዎች ተፈናቅለው በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች ላለፉት ዘጠኝ ወራት ድጋፍ አለማግኘታቸውንና ለችግር መጋለጣቸውን አስታውቀዋል። ከረሃብም የተነሳ የሞቱ ሕፃናትና እናቶች አሉ ይላሉ አስተያየታቸውን ለቪኦኤ የሰጡ ተፈናቃዮች የወረዳው አስተዳዳሪና የቄለም ወለጋ ዞን አደጋ ስጋት ስራ አመራሮች ድጋፉ የተቋረጠው በአካባቢው የጸጥታ ችግር እንደሆነ ጠቁመዋል። በረሃብ ምክንያት ግን ተከሰተ ስለተባለው ሞት መረጃ እንደሌላቸውም ጠቁመዋል። የኦሮሚያ ክልል አደጋ ስጋት ስራ አመራር ምክትል ኮሚሽነር ገረሙ ኦሊቃ ተፈናቃዮቹን መልሶ ለመርዳት እየተሰራ ነው ብለዋል። ዘገባው የናኮር መልካ ነው። ዝርዝሩን እንደሚከተለው ያቀርበዋል። ከኦሮሚያ ክልል ምስራቅ ሐረርጌ ዞን የተለያዩ ወረዳዎች ውስጥ ተፈናቅለው በቄለም ወለጋ ዞን አንፊሎ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች ላለፉት ዘጠኝ ወራት ድጋፍ አላገኘንም ይላሉ። ስለ ድጋፉ በተደጋጋሚ መንግስትን ለመጠየቅ ከተወከሉ ግለሰቦች መካከል መሆናቸውን በመጥቀስ ስማቸው ቢነገር በእርሳቸው ላይ ችግር ሊፈጠር እንደሚችል የገለጹት ተፈናቃይ ድጋፉ የተቋረጠበትን ምክንያት አስረድተዋል። መንግስት በመሬቱ ላይ ያሰፈረው እና መዝግቦ የያዘው 17325 ሰዎች ናቸው። አሁን ግን በአጠቃላይ ያሉት ሰዎች 24840 ሲሆን 2247 አባወራዎች በየቲ ቆንቂ ቀበሌ ውስጥ ይኖራሉ። በድርቅ ሳቢያ ወደዚህ ከመጣን ስምንት ዓመታችን ነው። መንግስት እንደሚለን ከሆነ የሚሰጣችው የእህል ድጋፍ በጸጥታ ችግር ምክንያት ነው ይለናል። ተሽከርካሪ ወደ እኛ እንደማይገባ ነው የሚገለጽልን። የጸጥታ ሁኔታውን በተመለከተ ግን እውነት ነው፣ አስጊ ነው። የመንግስት ወታደሮችና ሸማቂዎች አሁንም በአካባቢው በመኖራቸው በመሃል እኛ ተፈናቃዮች በጣም ተቸግረናል ነው ያሉት። ወይዘሮ ጫልቶ አመድ ላለፉት ዘጠኝ ወራት ድጋፍ አለማግኘታቸውን ገልጸው በዚህም ምክንያት በእርሳቸውና ሌሎችም ተፈናቃዮች ላይ ደረሰ ያሉትን ችግር ያብራራሉ። ከባለፈው ዓመት ሐምሌ ወር ጀምሮ አንድም ድጋፍ አልተደረገልንም። በረሃብ ምክንያት በወሊድ ላይ ያሉ ህይወታቸውን ያጡ ሴቶች አሉ። ከረሃብ የተነሳ ታመው ሰውነታቸው ያበጠባቸውም በርካታ ናቸው። አሁን ችግሩ ከመቋቋም አቅማችን በላይ ሆኗል። የምንበላም ሆነ የምንጠጣው ምንም ነገር የለንም። ሌላው አቶ ካሊድ መሐመድ እንደሚባሉ በስልክ የነገሩን ግለሰብ ድጋፍ በማጣታቸው የአምስት አመት ልጃቸው በረሃብ ምክንያት ታሞ መሞቱን ገልጸዋል። የልጄ ስም ፋሪስ ሲሆን ከምግብ እጥረት የተነሳ በደንቢዶሎ ሆስፒታል ውስጥ ተኝቶ ሲታከም ነበር ሰውነቱም በጣም አባብጦ የነበረ ሲሆን ህመሙን መቋቋም አቅቶት ህይወቱ ያለፈው ህይወቱ በራብ ሳቢያ ማለፉን የነገሩኝ የሆስፒታሉ ሐኪሞች ናቸው ነው ያሉት። ተፈናቃዮቹ መንግስት በአፋጣኝ ሰብአዊ ድጋፍ እንዲያደርግላቸውም ጠይቀዋል። የአንፊለ ወረዳ አስተዳዳሪ አቶ ጌታቸው ገመቹ የተፈናቃዮቹ ቅሬታ ትክክል መሆኑን ጠቅሰው ድጋፉ እንዳይደርሳቸው ያደረገውም በአካባቢው የነበረው የጸጥታ ችግር መሆኑን ገልጸዋል። ያው ጂ ተሙራሳ መከነስ ዋንተው ሚቴና ኖ ጂያ ሸንጃ ተው ደንዳ ተፈናቃዮቹ ችግሩ ከገጠማቸው ጥቂት ወራት ናቸው ያለፉት። አንድ አምስት ስድስት ወር ቢሆን ነው የእህል ድጋፍ እነዚህ ሰዎች ሲመጣ በነበረበት ወቅት ሸኔ ተጽዕኖ ሲያሳድር ቆይቷል። በጨረታ አሸንፈው የእርዳታ እህሉን የሚያጓጉዙ አካላትን ካስቆሙ በኋላ ከፍተኛ ገንዘብ እየጠየቁ ሹፌሮቹን ሲያሸማቅቁ ነበር። ድጋፉ ከቆመ በኋላ ግን የሚመለከተው የመንግስት አካል ድጋፍ እንዲያደርግ ስንጠይቅ ቆይተናል። ምላሽም በመጠባበቅ ላይ እንገኛለን ነው ያሉት። በረሀብ ምክንያት ግን ተከሰተ ስለተባለው ሞት መረጃ እንደሌላቸው ነው አስተዳዳሪው የገለጹት። በረሀብ ከተጎዱ መካከል ሕክምና እንዳገኙበት የገለጹት የደንብ ዶሎ ሆስፒታል በዚህ ዙሪያ ለማረጋገጥ ያደረግነው ጥረት አልተሳካም። የዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ተስፋ ተሰማ ለተፈናቃዮቹ የገንዘብ ድጋፍ ለማድረግ መታሰቡን አስታውቀዋል። ንጉን ይፈልሳ ተፈናቃዮቹ ከፍተኛ ችግር ውስጥ መሆናቸውን ተረድተን በዚህ ጉዳይ ዙሪያ ከበላይ አካላት ጋር ተወያይተን የእህል እርዳታ ማድረግ የማይቻል በመሆኑ እርዳታው ወደ ገንዘብ ተቀይሮ እንዲሰጣቸው በሚል ከዚህ በፊት ደብዳቤ ተጽፏል። ደብዳቤው የአደጋ ስጋት ኮሚሽን ደርሷል። ለክልሉ ርዕሰ መስተዳደር ጽህፈት ቤትም እንዲሁ ተልኳል። በዚህ ሁኔታ መፍትሄ ያገኛል ብለን እናስባለን ነው ያሉት የወረዳው አስተዳዳሪ አቶ ጌታቸው። በአሁኑ ጊዜ በአካባቢው ስላለው የጸጥታ ሁኔታና ተፈናቃዮቹን በቋሚነት ለማቋቋም ስለሚደረገው ጥረትም ገልጸዋል። አመትገሩ ዱጉ መጎዲነ ኬሰት ማን ፈኖ አዳት በዞናችን ውስጥ መንግስት ከፍተኛ ትኩረት ሰጥቶ የሽፍታ ቡድኑን ለማጥፋት እየሰራ ነው። ስራውም አበረታችና አስደሳች ነው። ከዚህ በኋላ እነዚህ ተፈናቃዮችም በእርሻ ስራ ላይ ተሰማርተው ቤተሰባቸውን ከመመገብ አልፈው ምርታቸውን ለገበያ የሚያቀርቡበትን ሁኔታ በመለየት ረገድ ትኩረት ሰጥተን እየሰራን ነው ነው ያሉት። ከዚሁ ጋር በተያያዘ የኦሮሚያ ክልል አደጋ ስጋት ስራ አመራር ምክትል ኮሚሽነር ገረሞ ሊቃ ተፈናቃዮቹን መልሶ ለመርዳት እየተሰራ ነው ሲሉ ለቪኦኤ ገልጸዋል። እዚ አካባቢ የቆዩ ራሳቸውን ግን ያልቻሉ በእርዳታ እየታገዙ ያሉ በተለይ ሙቂ ወረዳ ይሄ ባልሳይት ላይ አሉ ያንን በየጊዜው እያቀረብን ነው እርዳታ። አሁን ግን ትንሽ የጸጥታ ችግር ስላስቸገረን ወደ ሶስት፣ አራት ወር አካባቢ ለማድረስ አልተቻለም። እስከዛ ግን ዞኑ ወረዳው በመተባበር እዛ አካባቢ ያለው አቅም ያለውም ደግሞ በመስራት ራሱንም በማገዝ ለጊዜው እንዲቆይ እንዲያደርጉ የሚል መልእክት አስተላልፈናል። ዞሮ ዞሮ አሁን ግን ትልቅ ለውጥ ስላለ የተሻለ መንግስት ችግሩ የተሻለ ሲሆን ደግሞ ከፌዴራል የሄድላቸው የነበረ እርዳታ እንዲደርሳቸው እናደርጋለን እንጂ እዛም ያሉት የምንረጡት ናቸው ማለት ነው። ድጋፉ እንዳይደርስ እንቅፋት ሆኖ የነበረው የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ በማለት የሚጠራው ራሱን የኦሮሞ ነጻነት ጦር ብሎ የሚጠራ ቡድን እንደሆነ፣ መንግስት ለሚያቀርበው ውንጀላ ከሸማቂ ቡድኑ ምዕራብ ዞን ቃል አቀባይ በስልክ ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የሸማቂ ቡድኑ መሪዎች ከዚህ ቀደም መንግስት የሚያቀርብባቸው ውንጀላዎችን እንደማይቀበሉ ሲገልጹ እንደቆዩ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። አሁን ደግሞ በተከታዩ ዘገባችን ከአምቦ ከአምቦ ዘገባው ከአምቦን የተጠናቀረው ዘገባው ግን እየወለጋ ነው። ከወለጋ ወደ አፋር ክልል እንወስዳችኋለን። በአፋር ክልል ጦርነትና ጥቃት እየጨመረ በመምጣቱ የሚፈናቀሉ ሰዎች ቁጥርም መጨመሩን የአካባቢው ነዋሪዎች ገልጸዋል። በመንግስታቱ ድርጅት የስደተኞች ኮሚሽነር ጨምሮ በክልሉ የሚንቀሳቀሰው የአፋር አርብቶ አደሮች ልማት ማህበርም የተፈናቃዮች ሁኔታ አሳሳቢ መሆኑን ጠቅሰው ሕክምናና አፋጣኝ የሰብአዊ ድጋፍ ያስፈልጋቸዋል ብለዋል። መስፍን አራጌ ዝርዝር ዘገባውን እንደሚከተለው ያሰማናል። እንደ አዲስ በሀገረ ሸው ጦርነት ምክንያት ከአፋር የተለያዩ አካባቢዎች የሚፈናቀሉ ሰዎችን ለመርዳትና ለማስተባበር የተቋቋመው የወጣቶች ኮሚቴ አባል ሳዲቅ በድሮ ከአሜሪካ ድምጽ ጋር በነበረው ቆይታ እንደገለጸ፣ እረብቴ አካባቢ ጦርነቱ አልቆምም። በራህሌና አፍደረን የሚያገናኝ መስመር አለንና ያንን መስመር ለመቁረጥ እረብቴ አካባቢ ገጠር ለገጠር እየሞከሩ ነው። በዚህ ሁለት ቀን ማለት ነው። የህወሓት ቃል አቀባይ ጌታቸው ረዳ በቅርቡ በትዊተር ገጻቸው ባሰፈሩት መልእክት የመንግስት መንግስታቱ ድርጅት ተራዶ የጫኑ ተሽከርካሪዎች ወደ ትግራይ እንዲገቡ የኢስሞላ ሲሉ የገለጹትን ስምምነት ከመንግስት ጋር አድርጎ እንደነበር ያስታውሳሉ። በእኛ በኩል ተራዶ የያዙት ተሽከርካሪዎች እንዲገቡ ሁኔታዎችን ብናመቻችም ከጽሁፍ ማዘዣ ባለፈ፣ ይላሉ ቃል አቀባዩ፣ አዲስ አበባ የሚገኘው መንግስት አመራር ወደ ተግባር እንዲለወጥ ያደረገው ነገር የለም በማለት ይከሳሉ። መንግስት ተሽከርካሪዎቹ ወደ ትግራይ እንዳይዘልቁ መሰናከል ፈጥሯል ሲሉ የሚወቅሱት ጌታቸው ረዳ መፍትሄ የምንለውን አማራጭ ከመውሰዳችን በ በፊት ዓለም አቀፉ ማህበረሰብ የማያወላውል አቋም መውሰድ አለበት ብለዋል። ወጣት ሳዲቅ በድሩ የቃል አቀባዩን አስተያየት የተቃወመው የእርዳታ እህሉ የሚገኘው ሌላ ቦታ፣ ጦርነቱ የሚካሄደው ሌላ ቦታ በማለት ነበር። ይሄ ሁሉ ስቃይ የሚደርስበት ህዝብ ሳይታያቸው ራሳቸው በከፈቱት ጦርነት እርዳታ ሰበብ አሁንም ጦርነቱን ለመስፋፋት እቅድ ነው ያላቸው። እርግጥ እርዳታውን በሀይል አያስገቡም። ለምን መሰለህ? እርዳታ ያለበት ሰማራ ነው። እነሱ አሁን ጦሩን ከከፈቱት ከሰመራ 400 ኪሎ ሜትር ረብቲ ጦርነት ያለው ያንን አቋርጠው ከሰመራ በኃይል እርዳታ እንወስዳለን ማለታቸው አስቀኝ ነው። እረብቲ መጋሌ በረሀሌና አካባቢዎቹ ላይ አሁንም ጦርነት በመካሄድ ላይ መሆኑን ከስፍራ የሚደርሱን መረጃዎች ያመለክታሉ። ያው አካባቢ ያው አሁንም ጦርነት አለ። እረብቲ በራህሌ ቁነባ መጋሌ እዛው አካባቢ ላይ ጦርነት አለ። የምንፈናቀሉት ሰዎችማ እስካሁን ምንጋር ላይ መጎዙት አለ እስካሁን አንዳንዱ አሁን መንግስቱ ጥረት እያደረገ ነው። እርዳታ ስልሳና አፍዴራን ሲባል ቦታ ላይ እርዳታ እየተሰጠ ነው። ከአምስት ወረዳ ያልተፈናቀለ ሰው የለም። እረብቲ መጋሌ፣ አብአላ፣ ሁነባ በራሊ። እርስዋን ከየት ነው የተፈናቀሉት? እኔም አብአላ ነው። ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ በጦርነቱ ምክንያት ተፈናቅለው ሲመጡ በደረሰባቸው የአካል ጉዳት ለሕክምና ወደ ሎጊያ መምጣታቸውን ጠቅሰው መፈናቀሉ እንደቀጠለ አክለዋል። ከባድ መሳሪያ ሲተኮስ ወልከናል። እንግዲህ መንገድ የሌለው ተራራ ላይ ወልከናል። ትንሽ ግሮን በጣም

እዛ ጋር የገባ ሰው ይገደላል። ወደዚህ ለማውጣት ደግሞ አያወጡም። የት ነው የምትሄዱት ብሎ እየተገደለ ነው። ህወሀት በጣም ህዝብ ላይ ሲካ እያደረሰ ነው። እኛ የምንፈልገው መንግስት ሀይል እና መንግስት ነው የምንፈልገው። የት ነው ያለው ብሎ ህብረተሰብ እዛ ጋ ነው እስካሁን የተያዙት አሉ። ደግሞ ይሄ መንገድ ለሲቆረጥ እንወጣለን ብሎ መንገዱ ተቆርጦ መንገድ ላይ አስቆምጦ። ታሳዲቅ በበኩሉ ከሶስት መቶ ሀምሳ ሺህ በላይ ህዝብ መፈናቀሉን ጠቅሶ በተፈናቀዩ ብዛትና በተራድኦ መጠን አለመመጣጠን ሰዎች ለጉዳት መዳረጋቸውን አመልክቷል። እርዳታ ላ በጣም አነስተኛ ነው። የህዝቡ ብዛትና የተሰጠው ትኩረት አልተመጣጠነም። መቶ ሀምሳ ሺህ በኩሪያ አካባቢ ነው ያለው። ሁለት መቶ ሺህ ተፈናቃይ አፍዴራ አካባቢ ነው ያለው እና ህዝቡ በጣም ቅሬታ አለው። ክልሉ አደጋ ማከላከል ከደብሊዩኤፍዲ ጋር እየሰራ ነው፣ ግን የሚገባው ልክ አይደለም። የተባበሩት መንግስታት የስደተኞች ኮሚሽን ከአራት ቀናት በፊት ያወጣው መረጃ እንደሚያመለክተው በየቀኑ ቢያንስ ሶስት መቶ አዲስ ተፈናቃይ ሰዎች ወደ መጠለያ ጣቢያዎች ይመጣሉ። መረጃዋ ብልጫውን ቁጥር የሚይዙት ህፃናትና ሴቶች እንደሆኑ አስታውሶ የምግብ፣ የውሃ፣ የመጠለያና የጤና አገልግሎት አቅርቦት እጥረት እንዳለ ዘርዝሯል። እናም አፋጣኝ ድጋፍ ወሳኝ ነው ሲል ያሳስባል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብና የህክምና ድጋፍ በመስጠት ላይ የሚገኘው የአፋር አርብቶ አደሮች የልማት ማህበር አስተባባሪ ቫለሪን ብራውኒንግ የችግሩን መባባስ ጠቁመዋል። The cat እንዳለመታደል ለመታደል ሆኖ ግጭቱ ተባብሷል። በሳምንቱ መጨረሻ ቅዳሜ ህወሀት በምረብቲ አዲስ ጥቃት ከፍቷል። በመጋሌም ጦርነቱ ቀጥሏል። የሚፈናቀሉ ሰዎች ቁጥር ጨምሯል። ተፈናቃዮቹ በጦርነቱ ህይወታቸውን የሚያጡትን ያህል በረሃብና በውሃ ጥም ለሞት እየተደረጉ ነው። ድርጅታቸው በግመል ሸክምና በሌሎች አማራጮች ተንቀሳቃሽ የጤና ባለሙያዎች ቡድንን አሰማርቶ ተፈና። ተቃዋሚዎቹን ለመድረስ ጥረት ቢያደርግም መድረስ የቻለው ጥቂቶቹ ጋር እንደሆነ ከዚህ በፊት ለአሜሪካ ድምፅ በሰጡት ቃለ ምልልስ ላይ አስታውቀው ነበር። አሁን ደግሞ ከመሻሻል ይልቅ ችግሩ ተባብሷል ነው ያሉት። አስፈላጊው የሰብአዊ ድጋፍ በበቂ መጠን መቅረብና መድረስ ስላልተቻለ በመጋሌ ሶስት ረብቲ ሁለት ሰዎች መሞታቸውን አውቃለሁ። ቁጥራቸው ሊጨምር ይችላል። ለመኖር አዳጋ በሆነ ቦታና የአየር ንብረት ውስጥ የሚሰቃዩት ተፈናቃዮች የሚጠጡት ውሃ አያገኙም። አንድ እንኳ የጤና ተቋምና የጤና ባለሙያዎች የላቸውም። ህወሀት በወሰደው ወታደራዊ እርምጃ ደረሰ ስለተባለው ሰብኣዊ ጉዳት እስካሁን በይፋ ያለው ነገር ባይኖርም የህልውና ስጋቱን ለመቀነስ በሚል ወታደራዊ እርምጃ በአፋር ክልል ውስጥ መውሰድ መጀመሩን ግን ማመኑ ይታወሳል። ወጣት ሳዲቅ ጦርነቱ ቁሳዊና ሰብአዊ ጉዳት ቢያስከትልም ተፈናቃዮች ለከፋ አካላዊ ጉዳት ቢዳረጉም የፌዴራሉ መንግስት የሰጠው ትኩረት አናሳ ነው ሲል ይወቅሳል። ከፌዴራል መንግስት በኩል ደግሞ እስካሁን የታየ ምንም እንቅስቃሴ የለም። ይሄ ጦርነት የአፈርና ትግራይ ጦርነት አድርገው ዝም ነው ያሉት እንጂ እስካሁን ምንም የታየ እንቅስቃሴ የለም፣ ከመከላከያ በኩል ማለት ነው። ስለዚህ አሁንም ጦርነቱ ገፋ ማዕድን ማዕከል የሆነው አሁንም ከሁለት መቶ ብሺ ተፈናቃይ ያለበት አፍዴራ ወረዳ ስጋት ውስጥ ነው ማለት ነው። አሁንም ጉዳቱ እንዳይበዛ ተፈናቃዮቹ ደግሞ ለሁለተኛ እንግዲት እንዳይዳረጉ የፌዴራል መንግስት የራሱን ሚና መጫወት አለበት። የህዝቡ ጥያቄም እሱ ነው። በሌላ በኩል ደግሞ የትግራይ ክልል የውጭ ጉዳዮች ቢሮ በጽሁፍ ባወጣው መግለጫ በተባበሩት መንግስታት ድርጅት የተላከው የሰብአዊ ረድኤት ወደ ትግራይ ክልል እንዳልደረሰና ለዚህም ተጠያቂው አፋር ክልልና ፌዴራል መንግስት መሆኑን በመግለጽ መግለጫ አውጥቷል። ከዓለም አቀፍ የምግብ ፕሮግራም መሰረታዊ የሰብአዊ እርዳታ የጫኑ ሀያ መኪኖች ከተገቢው ቦታቸው የተነሱ ቢሆንም እስካሁን ትግራይ አለመድረሳቸው በመግለጫው ላይ ተጠቅሷል። ለዚህ ደግሞ ዋነኛ ተጠያቂው የአፋር ክልልና መመሪያውን ሊተገብር ያልቻለው ፌዴራል መንግስት ነው ሲል የክልሉ የውጭ ግንኙነት ቢሮ በዚህ በመግለጫው ከሷል። ከጽፈት ቤቱ ከትላንት በስቲያ ባወጣው የጽሁፍ መግለጫ የጭነት መኪኖቹ ወደ ትግራይ ክልል ለመድረስ ፍቃድ ቢሰጣቸውም አፋር ክልል ውስጥ ተከልለው መቆማቸው አሳዛኝ ድርጊት መሆኑን በመጥቀስም ይህ የሞትና የረሃብ የሚያጋልጥ ውሳኔ መሆኑን በአጽንኦት ጠቅሶታል። የትግራይ ክልል ከሁሉም አጋሮቹ ጋር የሚተባበር መሆኑን የገለጸው የጽህፈት ቤቱ መግለጫ ዓለም አቀፉ ማኅበረሰብ ፍቃድ የሚሰጥ መስሎ በተቀላጠፈ በተጠላለፈ ቢሮክራሲ እርዳታ ይዘገያልን ብሎታል። የኢትዮጵያ መንግስትንም እንዲያወግዝ ጥሪ አቅርቧል። አድማጮች በዚህ ጉዳይ ላይ ከኢትዮጵያ ፌዴራል መንግስትም ሆነ ከአፋር ክልል ምላሽ ለማግኘት ሙከራ እያደረግን ነው። ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን የምንመለስ ይሆናል። ወደ ተከታዩ ዘገባችን እናልፋለን። 126ኛው የአድዋ ድል በዓል ዛሬ በአዲስ አበባ ከተማ በድምቀት ተከብሯል። በዓሉ በምኒልክ አደባባይ በርካታ የአዲስ አበባ ከተማ ነዋሪና ከተማው ነዋሪዎች በተገኙበት ተከብሯል። የመንግስት ባለስልጣናትና የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና ሌሎችም ጥሪ የተደረገላቸው አካላት በምኒልክ አደባባይ የአበባ ጉንጉን ካስቀመጡ በኋላ ወደ አድዋ ድልድይ በማቅናት ቀሪ የበዓሉ ስነ ስርዓት አከናብነዋል። በስፍራው ተገኝቶ የነበረው ዘጋቢያችን ኬኔዲ አባተ የተወሰኑ ነዋሪዎችን አነጋግሮ እንደሚከተለው አሰናድቶታል። ስሜ ደቻ ሳንጌቻ እባላለሁ። በዓልን ማክበር የተሰራልን ነገር አንድ ለማመስገን ነው። ሁለት ደግሞ ለወደፊትም ኢትዮጵያ እንዲህ አይነት ነገር ቢገጥሟት ከዚህኛው ካለፈው ትውልድ ትውልድ ተምሮ ምን አይነት መስዋዕትነት መክፈል እንዳለበት እንዲማር ነው። እነዚህ ሁለት አንድምታዎች ነው ያሉት። የውዝግቡ እንጥሞ አንድ የሚያሳዝንም ነው ማለት በጋራ የተሰራን ታሪክ በዚህ ልክ ሸንሽነ ነው ለፖለቲካ መጠቀሚያ ያድርገ ነው እዚህ ነው የሚሆነው ተደርጎ የማይታወቅ መልኩ የሚደረጉ ሙከራዎች አሳዛኝ ናቸው፣ መደረግም የሌለባቸው ናቸው። አንድ ንጉሱን ከዚህ በዓል መነጠን አንችልም። አድዋን ከአድዋን መነጠን እንደማንችል ሁሉ ንጉሱን ከአድዋ መነጠል አንችልም። ስለዚህ ከዚህ እውነት ጋር ራስን ማስማማትና መታረቅ ነው መድኃኒቱ እንጂ ሸሽቶ አድዋን ማክበር አይቻልም የሚል ሀሳብ ነው ያለው። ዛሬ በጣም ጥሩ ነው ያለው። እንግዲህ እንደምናየው አምናም ለተከታታይ ዓመታት እናከብር ነበረ። በጣም ብዙ ሰው ነው ያለው። እስሜ አቶ ደስታ ርብሎ ለ ይባላሉ ኢትዮጵያ የጀግኖች ሀገር ናት ዛሬ አድዋ በዓል የሚከበረው ትናንትና አባቶቻችን በአንድ ላይ ተስማምተው አንድ ላይ ዘምተው ህይወታቸውን ሰጥተው አድዋን ያተረፉ ናቸው አዋን ያፈሩ ናቸው ስለዚህ መጀመሪያ አንድ መሆን አለብን። በቋንቋ ምን መጣላት የለብንም። ቋንቋ መግባቢያ ነው። በሀገር መጣላት የለብንም። ሀገር ደግሞ ኢትዮጵያ እናት ሀገራችን፣ እንኳን ለእኛ ለአፍሪካ በሙሉ ትበቃለች። ብዙ አየሁ። አዱኛ እባላለሁ። አገር የምታድገው ኢትዮጵያ የምታድገው ነገሮችን በመቆስቆስ ብሔር ጎሳን በማጋጨት አይደለም። አገር የምትለማው እውነት እላችኋለሁ። እኔ በጣም ነው ማዝ ነው። ትላንትና አባቶቻችን አያቶቻችን ብሔር እና ጎሳን አለዩም ነበረ። አንድ ሆነው ነው የወጡት ሲወጡት ከቤታቸው እና እቺን ሀገር ያቆዩልንን በፍቅር በአንድነት ዛሬ ባረባ ነገር በጥቃቅን ነገሮች እየመነዘርን ሀገራችንን ባንበትና ጥሩ ነው። ለልጆቻችን ጥሩ ነገር እናስተምር። አምሳለቃ ብርሃኑ ፈይሳ ባላለው የካቲት 23 ቀን 1939 ዓመተ ምህረት ነው የተወለድኩት። የዛሬ 75 ዓመት ምናል ነው የተወለድኩት በዛሬው ዕለት ነው የተወለድ እጅግ በጣም ደስ ነው የሚለኝ ምክንያቱም በ1939 ዓ ም ስወለድ የአድዋ ባህል ሲከበር ወላጆች ያከብሩ ነበር። አባቶቻችን፣ አያቶቻችን ከዚህ እስከ አድዋ ድረስ ማጨው ሁሉ ዘምተው በነፃነት ያቆዩን ነገር ይህ በመሆኑ የእዳሴንም ግድብ አክብረን በእንደዚህ አይነት ያከበር ነው። ስለዚህ አይቻልም የሚባለው ነገር ላይ አሁን አገራችን ነፃ ማድረግና ራሳችን መቻልን በምግብ ራስ መቻልን ማድረግ ነው። ወጣቱ አሁን ያደርጋል ይህንን ይፈጽማል ብዬ ነው የማምነው። ጫኔ ወርቁ፣ አድዋ ምናልባት ሰዎች ጣሊያን ብቻ ይላሉ። ጣሊያን ብቻ አይደለም፣ ሀያላ ነን ያሉትን ያስጎነበሰ አድዋ ነው። ከዚህ በላይ ጸጋ የለም። ምናልባት ለወደፊት ትውልዳችን ጠንክሮ መስራት አለበት፣ አንድነትን መፍጠር አለበት። ብዙ ምሁራኖች ሊቆች አሉን፣ ግን አንድነትን ሊያመጡ አልቻሉም። ሌላ መፈልሰብ ሳይሆን እርስ በራሳችን እንኳን አላዋህዱን የሚያዋህደን ቀን መምጣት አለበት። ሰብሎንግል በዛ ይባላለሁ። የዛሬው በዓል በጣም ደስ ይላል። በጣም ለየት ያለ ነው። እንደምታየው ሰው ግጥም ብሎ ነው የመጣ ወጣቱ ጋር የነበረው ስሜት ምናምን ደስ ይላል፣ በጣም አንድነቱ። እኔ ጠዋት ነው የመጣሁት 12 ሰዓት አካባቢ ምናምን እና በጣም ደስ ይላል። የተለየ ነው፣ የተለየ ስሜት አለው። አድዋ ብዙ ነገር ነው የሚያስተምረው። አድዋ የአንድ ብሔር፣ የአንድ አካል ድል አይደለም እንደምናውቀው እና አሁን ባለው ነገር አንተንትነ አንተንትነ ከምንባባል እንደ አባቶቻችን አንድ ኢትዮጵያን አስቀድመን ብንኖር ይሄ ጎጠኝነቱ ትንሽ ቀዝቀዝ ቢል ቢቀር እንደ አባቶቻችን በደንብ ይሄ ልብን የሚያሞቅ ጀግንነት ቢኖረን ገዛ መርሻ እንኳን አዋርስን ያው ኢትዮጵያዊነት መንፈስ የሚታይበት በዓል ምንድ ነው ብትይኝ ያድዋ ነው ሁሉም እየሮጠ የአድዋ በዓል እና ሚኒሊክን ማያስታውስ የለመች እና የአፍሪካን ኩራት የሆነች በዓል በመሆኗ በሰላም ሲካሄድና እንደዚህ ሞቅ ደመቅ ብሎ ባንዲሯም ከፍ ብሎ ሲታይ ደስ ይላል ይህንን በስራ በመቀየር በስራ ቀየረው አፍሪካ እንዳኮራናት ኢትዮጵያ በሌላም ኩራት ላይ እንገናኝ መገነጣጠሩ መሰነጣጠቁ ይቅርብን 126ኛው የአድዋ ድል በዓል በዚህ በዳግማዊ ሚኒሊክ አደባባይ ዛሬ በድምቀት ተከብሯል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባት አርበኞች እና እናት አርበኞች እንዲሁም የተለያዩ የመንግስት ባለስልጣናት የአበባ ጉንጉን ካስቀመጡ በኋላ ለሌሎች ዝግጅቶች ወደ አድዋ ድልድይ ነው ያቀኑት። በሚኒሊክ አደባባይ እጅግ በርካታ ሰዎች በዓሉን ለማክበር በአደባባዩ የተገኙ ሲሆን ከወትረው በተለየ መልኩ በዚህ በአደባባዩ ስፍራ ለረዥም ሰዓታት ቆይተው ተስተውለዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አሁን ደግሞ ወደ ናይጄሪያ ልንወስዳችሁ ነው። ናይጄሪያውያን ወደሚቀጥለው አመት ምርጫ ጣቢያዎች ለመሄድ እየተዘጋጁ ባሉበት በዚህ ወቅት የወጣት ቡድኖች ለአስርት ዓመታት ስልጣን ላይ ያሉ የቀድሞ ወይም የድሮ ትውልድ አባላትን ለማስወገድ ወጣቶች በእጩነት ቀርበው እንዲፎካከሩ ጥሪ እያቀረቡና እየገፋፉ ይገኛሉ። እንደ አውሮፓውያን የቀን አቆጣጠር በ2020 የፖሊሶችን ጭካኔና የመጥፎ መንግስታትን ለማስወገድ የነበረው የወጣቶች እንቅስቃሴም በአዲስ አስተሳሰብ እንደገና እያገረሸ ነው። ይሁን እንጂ የናይጄሪያ ወጣቶች ወደ ፖለቲካው ዓለም መግባት ብዙ ፈተና ያለበት መሆኑን እያስተዋሉ ነው፣ ይለናል ቲሞቲ አቢዙ ከአቡጃ ባጠናቀረው ተከታዩ ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። በወጣቶች የሚመሩት የሲቪል ማህበረሰብ ቡድን አባላት የናይጄሪያ ባለስልጣናት የቀረበውን የምርጫ ህግ ማሻሻያ ረቂቅ እንዲያጸድቁ ባሳዩት የህብረት ዝማሬ ግፊት አሳድረዋል። ከቀናት በኋላ ትልቅ ድል ሆነና የናይጄሪያ ፕሬዚደንት ረቂቁን ህግ እንዲሆን በማጽደቅ አሳልፈዋል። የናይጄሪያው ፕሬዚደንት ሙሐመድ ቡሃሪም እንዲህ አሉ። አሁን ያለው ረቂቅ ህግ የወጣው ቀደም ሲል እንደ አውሮፓውያን አቆጣጠር በ2021 ከነበረው የምርጫ ህግ በእጅጉ የተሻሻለ ሆኖ ነው። ህጉ አስቀድሞ መታቀድ ስለሚገባቸው የምርጫ ዕቅዶች፣ ስለ አካታችነትና ግልጽነት ይደነግጋል። ማኅበራዊ አንቂዎች በሚቀጥለው ዓመት የካቲት ላይ ለሚደረገው ምርጫ ከወዲሁ ይህ መደረጉ እጅግ አስፈላጊ ነው ይላሉ። የምርጫ ማሻሻያዎች አክቲቪስት ሳምሶን ኢቶዶ እንዲህ ይላል። ረቂቁ ህግ የምርጫ ውጤት በኤሌክትሮኒክ መንገድ እንዲተላለፍ ይፈቅዳል። ይህ በምርጫ ሥርዓት ሂደታችን ውስጥ ትልቁና ዋነኛ ድክመት የሆነውን በማስወገድ የምርጫ ድምፅ ውጤት አሰባሰብን ያሰፋል። ይሁን እንጂ ህጉ ወደ ግቡ የሚያደርስ መንገድ ነው። የናይጄሪያ ወጣቶች ስለሚቀጥለው ምርጫ ፍላጎት ያደረባቸውም በዚህ የተነሳ አይደለም። ከምርጫው ማሻሻያ ሕግ እንዲጸድቅ ህዝባዊ ሰልፎችን ካስተባበሩት አክቲቪስቶች መካከል ጋድ ብሌስ ኦቱብሬ እንዲህ ይላል። ኢንድሳርስ ወጣቶችን ለማንቃት የተቋቋመ ነው። ወጣቶች ተነሱ፣ እናንተ ከመወሰኛው ጠረጴዛ አይደላችሁም ከጠረጴዛው ላይ የተቀመጡትን እንደ ናንተ የሚያስቡ የእናንተ አስተሳሰብ ያላቸው አይደሉም። እንደ አውሮፓ አቆጣጠር በጥቅምት 2020 ዓ.ም እያንዳንዱ ያንዳንዱ የናይጄሪያ ከተማ ለሁለት ሳምንታት አስጨንቆ የቆየው የፖሊስ ጭካኔያዊ ድርጊትን የሚቃወም ሕዝባዊ አመጽ ተካሂዷል። የናይጄሪያ ፖሊሶች ለረጅም ጊዜ ሰው ለማሰቃየትና ያለፍርድ ፍርድ እንዲገደሉ ተጠቅመውበታል የተባለውና በምህጻረ ቃሉ ሳርስ እየተባለ የሚጠራው የጸረ ዝርፊያ ልዩ ኃይል ወይም ስኳድ እንዲበተን ወጣቶቹ አክቲቪስቶች ሲጠይቁ ኖረዋል። ይሁን እንጂ ወጣቶቹ ጥያቄያቸውን እያሰፉ በመምጣት የተሻለ መንግስትና ተጠያቂነት እንዲኖርም መጠየቅ ጀምረዋል። የተቃውሞ አመጹ በባለስልጣናት እንዲቆምና እንዲገታ ተደርጓል። ወጣቶቹ እንደሚሉት ግን ከዚያ በኋላ የመጣው ነገር በወጣቱ ትውልድ ዘንድ የፖለቲካ ንቃታቸው እንዲወለድ አድርጓል። የጋ አፍሪካ ከተባለ የወጣቶች ድርጅት ኢብራሂም ፋሩቅ እንዲህ ይላል። ወጣቶች አሁን በፖለቲካ ስርዓታችን፣ በዲሞክራሲያችን፣ በአስተዳደራዊ ጉዳዮቻችን ውስጥ መጫወት የሚችሉት ሚናን እየተረዱት ነው። በትናንሽ ጉዳዮች እንኳ ብዙ ወጣቶች ተነሳሽነታቸውን ሲያሳዩ እየተመለከትን ነው። ወጣቶች እኔ የክፍለ ግዛት ገዢ ወይንም የናይጄሪያ ፕሬዚደንት መሆን እፈልጋለሁ ሲሉም እያየን ነው። ናይጄሪያ ለበርካታ አስርት ዓመታት የፖለቲካ ኃይል በአብዛኛው በአሮጌው ትውልድ ተይዞ የቆየ ሲሆን፣ ወጣቶች ግን ያ በቅርቡ ይለወጣል ይላሉ። ወጣቶቹ ከፖለቲካው መቀመጫ 50 ከመቶ የሚሆነውን ወንበር ለመያዝ አቅደዋል። ብዙዎቹ በሚቀጥለው ዓመት በምክር ቤቱና በየአካባቢው ባሉ ክፍለ ግዛቶች ያሉት ወንበሮች ናቸው። ስለሆነም ይህን ግብ ለማሳካት በህጋዊ መንገድ የሚመዘገቡ በርካታ ወጣቶች መኖር አለባቸው። ጎድ ብሌስ አትብሬ ና ቡድኑ ለሳምንታት በኦቢያ ግዛትና ደቡብ ናይጄሪያ ውስጥ ላሉ የማህበረሰብ አባላት የምርጫና የድምፅ አሰጣጥ ትምህርት እየሰጡ ነው። ኦቱብሬ ወጣቶችን ማዕከል ያደረገውን መንግስታዊ ያልሆነ ድርጅት ይመራል። በአንድ ጊዜ አንድ ማህበረሰብ በሚለው መርሁ በሚቀጥለው ዓመት ምርጫውን መሳተፍ የሚፈልጉ ወጣት መራጮችን እንዲመዘገቡ አድርጓል። ጎድ ብሌስ ኦቱብሬ እንዲህ ይላል፣ ግቡ የመጀመሪያ ጊዜ መራጮችን ጨምሮ በመላው ናይጄሪያ የተቻለውን ያክል ሰው ለመመዝገብ ነው። እንደ አውሮፓውያን አቆጣጠር በ2023 የሚመረጡ መራጮችን ቁጥር እየጨመርን ነው። ተነሳሽነቱ በሚቀጥሉት ወራት ወደ 11 የናይጄሪያ ክፍለ ግዛቶች የሚስፋፋ መሆኑ ተመልክተዋል። ወጣቶቹን በፖለቲካው እንዲሳተፉ የሚገፋፋቸው ብቸኛው ምክንያት ግን አይደለም። በምህጻረ ቃሉ የጋ አፍሪካ የሚባለው የወጣቶቹ አነሳሽ ድርጅት መነቃቃት ያላቸውን አዳዲስ ወጣቶች በምርጫው እንዲወዳደሩ እያሰለጠነ የሚያስፈልጋቸውን የገንዘብ ድጋፍ ይሰጣቸዋል። በናይጄሪያ የምረጡኝ ዘመቻ ለማካሄድ እንደ ፖለቲካ ፓርቲውና እንደ እጩዎቹ በመቶ ሺዎች የሚቆጠር ገንዘብ ሊያስወጣ ይችላል። ከየጋ አፍሪካ ኢብራሂም ፋሩቅ እንዲህ ይላል። በምርጫ ለሚወዳደሩ እጩዎች ገንዘብ በጣም አስፈላጊ ነገር ነው። ወጣቶች ለዚህ በጀት እንዲያወጡ ወይንም ከቤተሰቦቻቸው፣ የሚሆን ከወዳጆቻቸው፣ በድረገጽ የሚሆን በሌላ እንዴት ገንዘብ ማሰባሰብ እንደሚችሉ እያሳየናቸው ነው። በተወሰነ ደረጃ እንዲ ያለውን ጥረት የሚደግፉ ድርጅቶች መኖራቸውም በራሱ ደግሞ የሚያስመሰግን ነገር ነው። በሚቀጥለው ዓመት በናይጄሪያ የሚደረገው ምርጫ በአገሪቱ የቅርብ ታሪክ ውስጥ ትልቅ ስፍራ ያለው እንደሚሆን ይጠበቃል። ባለሙያዎች ጊዜው እየተቃረበ ሲመጣ የፖሊስ ጭካኔያዊ እርምጃ ጉዳይ እንደገና ተነስቶ በመቶ ሺዎች ለሚቆጠሩ መራጮች ድምፅ ላይ ተጽዕኖ ሊያሳድር እንደሚችል ይገምታሉ። በሺዎች የሚቆጠሩ የሳርስ ተቃዋሚዎችን አደባባይ ያወጡት አክቲቪስት ወጣቶች ከፍላጎታቸው ተቃራኒ የሆነውን የፖለቲካ ስርዓት ለማስወገድ እንዲቆሙ ጥሪያቸውን አስተላ የተከበራቸው አድማጮች ሰዓታችን በዚሁ ተጠናቋል። በነገው ምሽት እንገናኛለን። ሰላም በደናደሩ።